ለሁለት ዓመታት ዘልቆ በተለይ ሰሜን ኢትዮጵያን ክፉኛ ያደቀቀው ጦርነት ደቡብ አፍሪካ ውስጥ በፌዴራሉ መንግስትና ምርጫ ቦርድ ህልውናውን በሰረዘው የሕዝብ ተወካዮች ምክር ቤት ደግሞ አሸባሪ ብሎ በፈረጀው ህወሀት መካከል የሰላም ስምምነት ተደርጎበት ኬንያ ላይ ባተገባበሩ ዙሪያ የሁለቱም የጦርነቱ ተዋናያን የጦር አዛዦች ውይይት ተደርጎበት ትምምን ላይ ተደርሷል። ለዚህ ትምምን አተገባበር የሁለቱንም አካላት ቁርጠኝነት ይጠይቃል የሚለው የኢትዮጵያ የሲቪክ ማህበረሰብ ድርጅቶች ምክር ቤት ይህ እንዲሳካ ኢትዮጵያዊ ሲቪክ ድርጅቶች ከፍተኛ እገዛ እንዲያደርጉ የምክር ቤቱ ዋና ዳይሬክተር አቶ ሄኖክ መለሰ ዛሬ በሰጡት መግለጫ ጠይቀዋል። ጦርነት በህዝቦች መካከል ያለውን ግንኙነትና እምነት እንዲሸረሽር የማድረግ ውጤት ያለው መሆኑ ይታወቃል። በመሆኑም የሻከሩ ማህበራዊ ትስስሮችን ለማደስ የላላውን የህዝቦች መስተጋብር ለማከም የተበላሸውን ለማስተካከልና ወደ ነበረበት ለመመለስ የህዝብ ለህዝብ ግንኙነቶችን ጨምሮ በርካታ ስራዎችን መስራት ይገባል። ጉዳት ለደረሰባቸው ወገኖች የስነ ልቦና ድጋፍን ጨምሮ አስፈላጊ የሆኑ የሰብአዊ ድጋፎች የሚደርሱበትን ሁኔታ ለመፍጠር ዝግጅት እያደረግን እንገኛለን። ሲቪክ ማህበረሰብ ድርጅቶች ምን ሊያግዙ ይችላሉ? የተባሉት አቶ ሄኖክ ሁለቱም ወገኖች ቁርጠኝነት እንዲኖራቸው ውትወታ ማድረግ ብለዋል። ትግበራው ቀላል አይሆንም፣ ሰፊ ስራ መሰራት አለበት ብለን እናምናለን። ይሄ ነገር እንዲጸና ለማድረግ ዝግጅታችንን አጠናቀናል። ከፍተኛ የሆነ እንቅስቃሴ፣ በተለይ ደግሞ የሰላም ሞቢላይዜሽን፣ ፒስ ሞቢላይዜሽን ስራዎችን መስራት ያስፈልጋል። በርካታ የሆኑ ግፊቶችን፣ ጫናዎችን ማሳደር ይፈልጋል። በተለይ የስምምነት ነጥቦቹ ተግባራዊ የሚሆኑት የሁለቱም ተስማሚ አካላት ቁርጠኝነት ሲኖር ነው እና ከዚህ አንጻር ደግሞ የሲቪል ማህበረሰብ ድርጅቶች ደግሞ ያ ቁርጠኝነት እንዲኖር ውትወታቸውን ይቀጥላሉ ማለት ነው። የኢትዮጵያ ሲቪክ ማህበረሰብ ድርጅቶች ምክር ቤት ዋና ዳይሬክተር በስራቸው የሚገኙ ድርጅቶች በኦሮሚያ ክልል በንጹሐን ዜጎች ላይ በሚደርሰው ግድያና ማፈናቀል ላይስ ምን ሰሩ ተብለው ተጠይቀዋል። በኦሮሚያ ላይ የተነሳው ጥያቄ አግባብነት ያለው ነው። ይህንን ምክር ቤታችን አልተወውም። በመግለጫም ሀሳባችንን አጋርተናል። ሁኔታው በጣም ያሳስበናል። በዋነኝነት በኦሮሚያ ክልልም ያሉ በሌላም አካባቢ ያሉ ችግሮች በኃይል ለመፍታት ከመሞከር ይልቅ ወደ መሀል መጥተው ተመሳሳይ በሆነ መልኩ በጠረጴዛ ዙሪያ እንዲፈቱ እናሳስባለን። ከዛ አልፎ ግን የማህበረሰባችንን በተለይኛ ሲቪሉ ስለሆነ ኮንሰርን የሚያደርገን ንጹሐን ዜጋ ላይ ሲቪሉ ላይ የሚደርሰው መከራ፣ ግፍ እንደ ኢትዮጵያ ሲቪል ማህበረሰብ ድርጅቶች ተቀባይነት የሌለውና እንዲሁ ደግሞ አቴንሽን የሚፈልግ እንደሆነ መግለጽ እንፈልጋለን። ኃላፊው አክለውም በትግራይ ክልል ውስጥ የሚንቀሳቀሱ የሲቪክ ድርጅቶች ጋር በመልሶ ግንባታ ረገድ እየተገናኘን ለመስራት ተዘጋጅተናል ብለዋል። በትግራይ የሚገኙ የሲቪል ማህበረሰብ ድርጅቶች የምክር ቤቱም አባል የሆኑ አሉ። ስለዚህ ይህ ምክር ቤት ምክር ቤታቸው ነው። ግንኙነት እናደርጋለን እንነጋገራለን ያሉት የግንኙነት የኮሚኒኬሽን ሁኔታዎች አስቸጋሪ ቢሆኑም አንዳንዴም እየተዘጉ የተቆራረጠ ቢሆንም ከፍተኛ የሆነ ተቀናጅቶ የመስራት ደግሞ ያስፈልጋል ማለት ነው። እና ከዚህ አንጻር በተለይ ያሉት ሁኔታዎች ከፍተኛ ጥረትን የሚጠይቁ ስለሆነ ውድመት አለ፣ ከፍተኛ የሰብአዊ ቀውስ አለ። ከዚህ አንጻር የስነ ልቦና ቀውስንም ጨምሮ ማለት ነው። በሰላሙም ሂደትም ቢሆን ተቀናጅተን ለመስራት እያሰብን ነው። አሁን እንግዲህ በአንጻራዊነት አንዳንድ ኮሚኒኬሽኖች እየጀመርን ነው እና ተቀናጅተን ብዙ ስራ እንሰራለን ብለን እንጠብቃለን። የኢትዮጵያ ሲቪክ ማህበረሰብ ድርጅቶች ምክር ቤት በደቡብ አፍሪካዊ ሰላም ስምምነት ውስጥ የተካተተው የሽግግር ፍትህ እውን እንዲሆን የአፍሪካ የሽግግር ፖሊሲ ማዕቀፍን መሰረት በማድረግ ለሚዘጋጀው የሽግግር ፍትህ ፖሊሲ አስፈላጊውን ድጋፍ አድርጋለሁ ብሏል። ለዲ ደብልዩ ሰለሞን ሙጬ ነኝ፣ ከአዲስ አበባ።